የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን የሃይማኖት ነጻነት መብቶች ጥሰት ይፈጽማሉ ያሏቸውን ሰባት ሀገሮች በስም ጠርተው ተጠያቂ አደረጉ። ሚስተር ቴለርሰን በተጨማሪም በውህዳን የማህበረሰብ አባላትና የሃይማኖት ቡድኖች ላይ የጭካኔ ተግባር ይፈጽማል ያሉትን እስላማዊውን ጽንፈኛ ቡድን ዳዕሽን ተችተዋል። የውጭ ጉዳይ ሚኒስትሩ ይህን አስተያየታቸውን ያሰሙበትን የትላንቱን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም ሀገሮች የሃይማኖት ነጻነት መብቶች ዓመታዊ ሪፖርት ተከትሎ ነው። የአሜሪካ ድምፅ ዘጋቢ ማርያማ ዲያሎ ያደረሰችን ዘገባ አሉላ ከበደ ያቀርበዋል። ራሱን እስላማዊ ግዛት ብሎ የሚጠራው ጽንፈኛ ቡድን የፈጸማቸውና እየፈጸማቸው ያሉ ዘግናኝ በደሎች በሃይማኖት ነጻነት ላይ ከተደቀኑት አደጋዎች ሁሉ የከፉት ናቸው። እንደ ዩናይትድ ስቴትሱ የውጭ ጉዳይ መስሪያ ቤት ዓመታዊ ዘገባ በተቆጣጠራቸው አካባቢዎች በሚኖሩት ከኩርድ ጥንታዊ ማህበረሰብ በሆኑ ሕዳጣን የዚዲ ጎሳ አባላት በክርስትናና በሺያ እስልምና እምነት ተከታዮች ላይ በፈጸመው የጅምላ ፍጅት ጽንፈኛው አይሲስ ተጠያቂ ነው። ይህ ጽንፈኛ ቡድን በነኝና አልፎ አልፎም በሱኒ እስልምና እምነት ተከታዮች እንዲሁም በኩርዶች ላይ ጭምር በፈጸመው በስብናና የዘር ማጥፋት ወንጀሎችም ተጠያቂ ነው። ከዓለም ህዝብ ሰማንያ በመቶ በእምነታቸው ላይ በሚጣል አንዳች ገደብና የጥላቻ መንፈስ ተጽዕኖ ስር በዋሉበት በሃይማኖት ሳቢያ የሚደርስ የመሳደድ ጥቃትና ተቀባይነትን የመንፈግ አዝማሚያዎች በሌሎች አካባቢዎችም በእጅጉ እየተስፋፉ መምጣታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አመልክተዋል። ኢራን ባሃይዝ ክርስቲያንስ ኤንድ አዘር ማይኖሪቲስ አር በኢራን የባሃይ የክርስትናና ሌሎች ሕዳጣን ማኅበረሰቦች በእምነታቸው ሳቢያ ይሳደዳሉ። ኢራን እምነትን በመጣል በሚለው የተደበሰበሰ ሕጉ አማካይነትም በዜጎች ላይ የሞት ቅጣት መበየኗን ቀጥላለች። የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ዓመታዊ ዘገባ እንደ ሳዑዲ አረቢያ የመሳሰሉትን ቁልፍ የዩናይት ስቴትስ አጋሮችም ለሁሉም ዜጎቻቸው የሃይማኖት ነጻነትን የሚፈቅድ አሰራር እንዲከተሉ ወይም እንዲያራምዱ አሳስበዋል። መንግሥቱ የእስልምና እምነት ተከታይ ያልሆኑ ዜጎች እምነታቸውን በአደባባይ እንዲያሳዩ ካለመፍቀዱን ባሻገር ፈጽመው በተገኙት ላይም የእስር ቅንድብ የመላጨትና እምነትን መጣል፣ እምነት አልባ መሆን፣ እምነትን መዋረድና የመንግሥቱን የእስልምና ሃይማኖት አተረጓጎም መተላለፍ በሚሉ ውንጀላዎች ቅጣት ይበይናል። ቲለርሰን አክለውም ቱርክን፣ ባህሬንን፣ ሱዳንን፣ ፓኪስታንንና ቻይናን በስም ጠርተው ነው በሃይማኖት ነጻነት መብቶች ጥሰት የነቀፉት። በርካታ የፋሉን ጎንግ መንፈሳዊ እንቅስቃሴ አባላት እስር ላይ ሳሉ ለህልፈት ተዳርገዋል። በምስራቃዊና በመካከለኛው እስያ የሚኖሩ የቱርኪ ጎሳ አባላት የሆኑትን የአጉር እስልምና ዘርፍ ተከታዮች እንዲሁም የቲቤት ቡዲስቶችን የእምነት እንቅስቃሴ የሚቆጣጠሩ ፖሊሶች እርምጃም በአንጻሩ ተስፋፍቷል። የሁለት መቶ አገሮችን የሃይማኖት ነጻነት መብቶች አያያዝ የሚያጤነውና ነው ና በዩናይት ስቴትስ ኮንግረስ ፍቃድ የተሰጠው ዓመታዊ የውጭ ጉዳይ መስሪያ ቤት ሪፖርት በእምነት ነጻነት ላይ የተደቀነው ፈተና ባልተቋረጠበት በአሁኑ ወቅትም እንደ ቬትናም ና እንደ ተባበሩት አረብ ኤሚሬቶች በመሳሰሉ አገሮች ግን በዝግታ ሁኔታው እየተሻሻለ መሆኑን ዘግቧል።